የሰሞኑ የደቡብ አፍሪካ ሁኔታና ኢትዮጵያውያን በደቡብ አፍሪካ የቀድሞውን የደቡብ አፍሪካ ፕሬዚደንት ጄከብ ዙማን እስር ቤት መግባት ሰበብ ያደረገ ግጭት የሀገሪቱን አንዳንድ ከተሞች ሲንጣቸው ሰንብቷል። ከዝርፊያና ንብረት ማውደም አልፎ ለሕይወት መጥፋትም ምክንያት ሆኗል። ደርባን ጆሐንስበርግና ፕሪቶሪያ የሚገኙ ኢትዮጵያውያን ያሉበትን ሁኔታ ጠይቀናል። ቀውሱ ይበልጥ ካጠቃቸው ከተሞች መካከል አንዷ በሆነችው ደርባን ዐሥራ ዘጠኝ ዓመታት ለሚሆን ጊዜ የኖሩት አቶ ያሬድ ክብረት ከተማይቱ እጅግ የከፋ ያሉትን ጥፋት መሸከሟን ነግረውናል። ሀብታሙ ስዩም ነው ያነጋገራቸው። ወደ ውይይታቸውን እንዝለቅ። ሰዎችን ደረሰው ድርጊት ስለሆነ ለመግለጽም ይከብዳል። ስፔሻሌ በቦታ ሆነ ስታ ማለት ነው። ያነደደ ነገር የለም ሁሉም ከተማውን ያነደዱት በየቦታው ያለውን ማለት ነው። ስፔሻሌ በሁለቱ ክልሎች ላይ ማለት ነው። በበልጥ ደግሞ ኳዝ ልናታል በሚባለው ቦታ ላይ እንግዲህ ከመዝረፍ አልፎ ማለት ነው እስከ ማቃጠል ነው። ፋክተሪ ሁሉ ማለት ነው አት ሊስት ሶፖችን እንኳን ትዘርፋለ ግን ያው አከፋፋዮችን ሁሉ ከማጥፋት ጨት ማለት ነው ፋክተሪዎችን ከማቃጠል ድረስ የደረሰ ነው። ሚንጃቸው ብለሽ እንደሚገልጠው ግራይዋ ከመቼ ጀምሮ ነው እንግዲህ የአሁኑ ጥቃት የተጀመረው? እዛ በምትኖሩ ኢትዮጵያውያን ስላይ ምን አይነት ጫና አሳደረ? ከፍተኛ ጫና ያሳድራል። ምክንያቱም ኢትዮጵያን በጠቅላላ የሚተዳደረው ያው የቢዝነስ የግል ቢዝነስ ምምህርን በማድረግ ማለት ነው። እና ያ ቢዝነስ የሚባል ነገር የተሰወ ነገር የለም ማለት ነው። በዚህ ከዚያን ጠልቃየው ሁሉንም ሰው ቤት ያንቋቋል። የተወሰነ ደረጃ አሁን በደርባን አካባቢ ያው ኮሚኒቲ ወርች በራሱ በችግር ሰዓት በመጠናከር ያው ማታ ማታ ከሌባ ጋር ሲጣር የዋለበት ሁኔታ አለ። የተወሰነ ደረጃ የተረፉ ስቦች ይኖራል። ኢትዮጵያውያን ማለት ነው። ለረብሳቸው በመጠናከር ከሶማሌዎች ጋር በመተባበር ያው ነብሳቸውን አሳልፈው ሰጥተው ማለት ነው እንግዲህ ቀን ሙሉ ጠዋት ማታ ፖሊሲ ምን የሚያደረገው ነገር የለም። ጭራሽ ቆሞ ከማዘራት ያስፈጠር ማለት ነው ዜ ስለ አይደለም ለሶስት ሰዓት ጥሩ ብለህ ቢመጣም ከዛ ለቆ ይሄዳል። የሞም ክራውዲድ ነበረ በጣም በማሽን ይወጡት። እንደዚህ ያለ ጥቃት ሲደርስ ይሄ የመጀመሪያው ነው ወይንስ ደግሞ በተለያዩ ጊዜያትም ተመሳሳይ ጥቃቶች ደርሰዋል? ከባለፉት ተቁሶች ለየት ያለ ነገሩ ቢኖር ማለት ነው እና ለመሰለህ ከዚህ በፊት ይደርሳል ጥቃቶች በተለይ ኢትዮጵያንና እነዚያሁን ስለ አፍሪካ ክተተኞች የሚያሰብ ለ ያጠኮረ ጥቃት ብዙ ይፈጠናሉ የዘረፋለ ምክንያት ከመንግስት ሁን የውሃ ጥረት ሲኖር የማብራት ምጥረት በየምክንያቶች ምክንያቶች ሰዎች ሰልፍ ይወጣሉ። ሰልፍ ሲወዱ ያውሉት ያደርጋሉ። ያሉ ቢዝነሶችን በዙ አካባቢ ዘርፈው አቃጥቤ መግባት ባህሪ ያላቸው ብዙ ጊዜ ይታያል። ይሄ ስል ማለት ነው አሁኑ ስሞል ቢዝነስ ላይ ነበረ ስሞልና ሚዲየም አሁኑ ስደተኛውን ቢዝነስ ነበር የሚያጠቁት። የአሁኑ ግን ከመስፋት የተነሳ ትልልቅ የምትላቸው ድርጅቶችን ነው፣ ነጮችን ሳይቀር እና ትልልቅ ፋክተሮችን ሁሉ ማቃጠል መዝረፍ ምንም የተውት ነገር የለም። ህንዶቹን ነጮቹን የጨምረ ማለት ነው። አሁን አለፈ ብሮ ያው ስደተኛው ብቻ ሲዘረፍ ያው ደካማ ነው፣ የቅንጅት ምጥረት ይኖራል እና ነጮቹ ብዙም ፓርቲ ቤት አያደርጉም። አሁን በሚመጣው ሁን ጊዜ ቤታ ሲለበልበናል ማለት ነው። እኛ አፍሪካን ስደተኞችን እና እነዛ ፕሪቴንድ ያደረጉታል ለማቆም ወይንም ከስሩ ችግሩን ለመፍታት ጥረት አያደረጉም ነበር። አሁን ግን ሁሉንም የነካ ነው። ይሄ ደግሞ በጣም ሰፊ ነው። ምንም ማለት ሳይቀር ነው። የሚያነዱት የሚዘርፉት ሰው ምግብ ለማግኘት ያለው ሰልፍ በጣም በቃ የጦርነት ሀገር ይመስላል። ምክንያቱም ሌሎኖ ሀውሎ ምደ ሴስቴን ገር ችግሩ ተቀርፎ የምግብ እጥረቱ ሊቀረፍ የሚችለው መቼ እንደሆነ ስለማያውቅ ሰው በቤት ያልዘረፈ አለ ኖርማል ያልጠበቀው ሰው አለ። አሁን እሱ የምግብ ለመግዛት ያለው ጦርነት ጦርነት አደለም። የተረፉ ቤቶች ላይ በትንሽ ያሉ በጣም በጥቂት የተረፉ አካባቢዎች ላይ ማለት ነው። እና ከጀመረ ያልከው የሚያህል ጊዜ ነው እንግዲህ የጀመረው ያው አልጠበቅነውም። እንደ ድሮም በቃ የተወሰነ ነገር ዘረፋ ወይም ረብሻ ይኖርና ያው ብዙ ጊዜ መንገድ ማቃጠል፣ ትራንስፖርት መኪናዎችን የሚተባበር መኪናዎችን ማቃጠል ብዙ ተለምዷል። ያው እንደዚያ ያደርጉና ይተዋሉ የሚል ነበረ። የጀመረው አክቹዋሊ ሮብ አካባቢ ነው። ባለፈው ሳምንት ኦልሬዲ ሳምንት ነው። ዛሬ አርብም ሐሙስም ቀጠለ ቅዳሜም እንደዚሁ እና ሰኞ እለት ግን ሸዳውን እናደርገዋለን ሀገሪቷን የሚል ነገር ተናግረዋል። ከዚህ በፊት ብዙ ጊዜም እንደዛ ይላሉ የአውሶሰነ ነገር ይቃጠልና ይተርፋል። የአሁኑ ግን በቃ ዘሴምቲንግ በቃ ሸዳውን እንዳሉት ሀገሪቷን ሸዳውን ያደረጉት ህይወታቸውን ያጡ ሰዎችም እንዳሉ እየሰማን ነበረ። ከእነዚያ መካከል ኢትዮጵያውያንም አሉበት ይሁን? አዎ አለ። እዚ ነገር አለ። እስፔሻሊ ሶማሊያን በእኛ አካባቢ ደግሞ ሶማሊያኖች በዙ የተሰዉ አሉ። አሁን የባለበት አካባቢ ዘውጭሩ በዚህ ሰሞን ብቻ ረብሻ አራት ሶማሊያን ተሰውሰዋል። ኢትዮጵያውያንስ ምን ያክል እንደሞቱ የሚታወቅ ነገር አለ ለእኔ ጠለቀ መረጃ የለኝም። ለእኔ አካባቢ ያሉ ኢትዮጵያውያን ምን ያህል ጉዳት እንደተባረቡ በዚያ የሚኖሩ የኢትዮጵያ ማህበረሰብ አባላት ራሳችሁን ለመከላከል ራሳችሁን ለመጠበቅ ምን እያደረጋችሁ ትገኛላችሁ? ትልቁ ችግር አሁን እኛም ባለንበት አካባቢ ምንድን ነው ችግር አለ፣ ኮሚኒቲ መጠናከር ችግር አለ። እንዲ አልኩ አሁን በርባን ሴንትራል ቲቪቪ ላይ ትንሽ ኢትዮጵያውያን ራሳቸው በመጠናከር በዚህ በቸገራቸው በወሳኝ ሆነ ሰዓት ላይ በመጠናከር ሁሉም ከቤት ወጥቶ በመታገል በህብረት በመሆን በተናጥም ሳይሆን በህብረት በመሆን የተወሰነ አደረጉት ነገር አለ። ራሳቸውንም ከድግራት ማዳን ችለዋል፣ ንብረታቸውን መጠበቅ ችለዋል። ልክ አሁን እንደዚህ እየተደረገ ነው ያለው ህጉን ስትጠብቀው ሊያደርጉ እንደቻለ ነገር የለም ማተሩን እንደሚያደርገ ነው በራሱ በእጅ እየወሰደ ነው ህጉን ለመጣፍ የራስ መከላከል በሚለው ደረጃ ላይ በዛ ላይ ገብ ሰፈርን ማስከበር የሚወጠኑ ገቦችን ቁጥጥር ምናምን ጀምረዋል። በየአካባቢ ኮሚኒቲ ልክ እንደዛው ኢትዮጵያን ምቅት ላይ በመከላከል ይህን ነገር ጥሩ አድርገ አቶ ያሬድ ክብረትንና ሀብታሙ ስዩምን ላመስግንና ከዚሁ የደቡብ አፍሪካ ጉዳይ ሳንወጣ ጽዮን ግርማ ደግሞ ጆሐንስበርግና ፕሪቶሪያ የሚገኙ ሁለት የማኅበረሰብ ተወካዮችን አነጋግራለች። ራሳቸውን ያስተዋውቁና ወደ ቁም ነገሩን ዘልቃለን። አመሰግናለሁ። ህንድጉስ ተመስገን እባላለሁ። ነዋሪነቴ የጆሀንስበርግ ከተማ ላይ ሲሆን የኢትዮጵያ ማህበረሰብ ማህበር የቦርድ አባልና ዛኮር ኮሚቴ ነኝ። እኔ እስከ ዳር መልሰው ባላለሁም፣ ነዋሪነት በፕሪቶሪያ ሲሆን ፕሪቶሪያ የሀበሻ ኮሚኒቲ ሊቀመንበር ነው። አቶ እስከ ዳር ና አቶ ንጉሱን በአሜሪካ ድምጽ አድማጮች ስም አመሰግናለሁ። አቶ ንጉሱ ከጆሀንስበርግ፣ አቶ እስከ ዳር ደግሞ ከፕሪቶሪያ ነው። ሁለታችሁም ያላችሁት የተለያየ ከተማ ስለሆናችሁ በየከተሞቹ ያሉትን ሁኔታዎች ለማስረዳት ጥሩ እድል ይሰጠናልና በመጀመሪያ ጆሀንስበርግ ካሉት ካቶን ንጉሱ ልጀምር። አሁን በተጀመረው ተቃውሞ አመፅ፣ በዛ አካባቢ የሚኖሩ ኢትዮጵያውያን የደረሰባቸው ጉዳት ምንድን ነው? ምን ይመስላል ሁኔታው? በድጋሚ አመሰግናለሁ። ሲሆን በጆሀንስበርግ እና አካባቢ የሚኖሩ ኢትዮጵያውያኖች በተለይ በጆሀንስበርግ መሀል ከተማው ላይ ጂፒ አካባቢ ያለው ከፍተኛ የሆነ ማህበረሰብ ነው። ያም ማህበረሰብ ባለፈው ሮብለት ነው የመጡት ብዛት ያላቸው እስከ ሶስት መቶ እስከ አራት መቶ የሚጠጉ ተቃዋሚዎች መጡ። በዛ አካባቢ በጂፒ ተብሎ በሚጠራው የአበሻው የንግድ ማዕከል ሀበሻው በብዛት የሚነግድበት አካባቢ ላይ ነው ጥቃት ለማድረስ የመጡት። በመሆኑም ሀበሻው ተሰባስቦ ከተለያዩ ማህበረሰብ አባላቶች ጋር ከኤርትራውያን ወንድሞቹ ጋር ከሱማሌ ወንድሞቹ ጋር ከእንዲሁም አካባቢ ላይ ካሉ ከማላዊ፣ ከሴኔጋል፣ ከናይጄሪያ እና ከተለያዩ ከቡሩንዲዎች ጋር አንድ ላይ በማበር አካባቢው ላይ ቆሞ ጠበቀ። በሁለት በኩል እነሱ በዛ በግራኛ በግራ በኩል በሰሜን በኩል ይሄ ደግሞ ስደተኛ ማህበረሰብ በዚህ በደቡብ በኩል ሆኖ ለፖሊስ ፖሊስ መሀል በመግባት ፖሊስ እንዲሁም ማህበረሰቡን ስደተኛው ማህበረሰብ በማገዝ እንዲመለሱ ተደርጓል። የመከላከል ስራ ተሰርቷል። ተመልሰው ሄደዋል። ከዚህ በኋላ እዚህ ጂፒ አካባቢ እስካሁን የደረሰ ጉዳት የለም። ነገር ግን በጂፒና በአካባቢው የሚኖሩ አንዳንድ ቻሉ መንደሮች አሉ እንደነ ሶዌቶ፣ አሌክሳንደሪያ፣ መፈሪናሂ፣ እነ ፖርት ራንድ ፎንቴን ፖርት ሎራስ ካትሌሆ የሚባሉ አካባቢዎች ላይ ግን አበሻው ማህበረሰባችን ጉዳት ደርሶበታል። የደረሰበት ጉዳት የንብረቱ ውድመት ነው። በተለይ ሞሎች ውስጥ እነዚህ ትልልቅ የንግድ ማዕከል ውስጥ ሱቅ ያላቸው ወገኖቻችን፣ ወንድሞቻችን አብዛኛው ሱቆቻቸው ንብረታቸውን ያጡበት ሁኔታ ነው ያለው። በተመሳሳይ አንዳንድ አካባቢዎች ላይ የአካል ጉዳት የደረሰባቸው አሉ። እስካሁን በደረሰን መረጃ ግን ብዙ ለማጣራት ሞክረናል። እንደ ኮሚኒቲ እስካሁን በህይወት ያጣነው ሰው የተመዘገበ እኛ በኩል የለንም። ነገር ግን የንብረትና የአካል ጉዳት የተወሰኑ ከፍተኛ የንብረት ጉዳት መጠነኛ ደግሞ የአካል ጉዳቶች የተመዘገቡ ይኖራሉ። እዚያ በጣም አመሰግናለሁ አቶ ንጉሱ። አቶ እስከ ዳርስ በእርሶ በኩል ፕሪቶሪያ አካባቢ ያለ ሁኔታ ምን ይመስላል? ፕሪቶሪያ አካባቢ ማለት ነው። ትንሽ ያው ባለ መንገድ ከፋ ተጋድረ የደረሰ የለም። እንዲሁም አበዳ ኮሚኒቲ አስር አመት ያስቆጠረ ማህበር እንደምንል መጠን በቂ የሆነ ከጠቅ አካላቶች የሰራቸው ስለነበረው ይህ ነገር በሚገባ ነው ማለት ነው። ያደረግነው ነገር ምንድነው? ይህ ነገር እንደተሰማ አራት አካላቶችን ነው ኮሚኒኬት ያደረግነው።

አቶ ንጉሴ እንደገለጸው በፕሪቶሪያ እና ዙሪያው ያሉ ደግሞ ኤሪያዎች አሉ። ልክ እንደ ማሚዶድ የሚባል ኤሪያ አለ። አትሪቪል የሚባል ፖንዲካ የሚባል አለ። እነኛ አካባቢ ላይ በጣም ከፍተኛ ጉዳት ነው የደረሰው። ብዙ ወገኖቻችንም ሱቆቻቸውን አጥተዋል። አንድ ሰው እስከ ሁለት ያጣበት ሁኔታ ነው የተፈጠረው። እዚህ ፕሪቶሪያ ግን ያው ባለው በተወጠረው መልካም አጋጣሚ በነበረው ምንም አይነት አደጋ ሳይደርስ እስካሁን ያለን ነው ማለት ነው። ጥበቃውም ሁሉ ነገር ዛሬ ሌሊትም ጭምር ቀንም፣ ሁሉም ሌሊትም ጭምር ቀጥሎን ያለው ማለት ነው እና በዚህ አይነት ሁኔታ ነው እስካሁን ያለው ሁኔታ ያለው። እንግዲህ አቶ እስከዳር በፕሬቶሪያ የሚገኘውን የሀበሻ የሚል ስያሜ ያለውን የኮሚኒቲ አመራሮች ብዙ ጊዜ ያነጋገረን ነበር። ቀደም ባለው ጊዜ እንዲህ ያሉ ጥቃቶችን በተጨማሪ መጠጠል የሆኑ የጥቃቶችን ለመከላከል በጣም በተጠናከረ ሁኔታ እዛ አካባቢ ያሉ ኢትዮጵያንና ኤርትራውያን ማህበረሰብ ተቀናጅተው ክትትልን በማድረግ የምትሰሩት ስራ እንዳለ ነግራችሁናል። ትንሽ የድምጽ መታፈን ስላለ ነው እንደገና መልሽ እርሶ የተናገሩትን ለማብራራት መሞክረውና ከዛ የቀጠለ ነው። ቅንጅት በማድረግ ይህን ጥቃት እንዳይደርስ ለመቋቋም እንደቻላችሁ የገለጻችሁት እስቲ ቀደም ሲል የነበሩ እንዳልኩት እነዚህ መጤ ጠል የሚባሉ ጥቃቶች ነበሩ። በደቡብ አፍሪካ ተቃውሞ በሚቀሰቀስ ጊዜም ወይም ደግሞ ተነስቶ በውጭ ሰዎች ላይ የሚደረጉ ጥቃቶች ነበሩና የአሁኑን ጥቃት ምክንያቱም የአሁኑ በጃኮቭ ዙማ ግምስር ምክንያት የተቀሰቀሰ ተቃውሞ ስለሆነ የአሁኑ ጥቃት ከቀደሙት ጥቃቶች የተለየ ይዘት አለው ወይ ጥቃቶቹ ሲፈጸሙ ታርጌት የሚደረጉት ወይም የሚነጣጠርባቸው ተጠቂዎች ከቀደመው የተለየ ሁኔታ አለው ወይ የሚለውን አስረዱን። አሁንም እንደ ቀደም ተከተል ከአቶ ንጉሱ ልጀምር። በፊት በነበረው እንዳሉ ያው መጤጠል ሲሆን ወይም ዜኖፌቢያ አታኮች አሉ ጥቃቶች። አሁን ግን ፕሬዚዳንት የቀድሞው ፕሬዚዳንት የተከበሩ ጃኮብ ዝማ ከታሰሩ በኋላ የተቀሰቀሰው አመፅ በእርግጥ ትልልቅ የሚባሉ እስከዛሬ ተሞክረውና ተደፍሮ የማይታወቁ እንደ ማክሮ እንደ ጌም እንደ ሾፕራይት እና የመሳሰሉ ትልልቅ ተቋማትን ነው ጥቃት ያደረጉት። መንግስታዊ የሆኑ ትልልቅ ድርጅቶች፣ የምግብ ማከማቻዎች፣ የኬሚካል ማከማቻዎች የመሳሰሉት ናቸው ጥቃቱ ላይ ፎከስ የተደረጉት። ነገር ግን ሞሎች ላይ እነዚህ የንግድ ማዕከላት ላይ የእኛ ማህበረሰቦች ስለሚሰሩ ያው ጥቃቱ ደርሶባቸዋል። ይህ ማለት ምንድን ነው? ከዜኖፎቢያ ወይም ደግሞ ከመጤ ጠል ጋር የሚያገናኛቸው ምክንያቶች አሉት። ምክንያቱም ብዙ ጊዜ እንዲህ አይነት ነገሮች ሲነሱ በቀጥታ ማህበረሰቡ ተሰባስቦ የሚመጣው ስደተኛው ማህበረሰብ ጋር ነው። መጀመሪያ የመጣው ማህበረሰቡ ጂፒ ስትሬት ነው። እዚህ ጁሊየስ እና ሶዌቶ፣ በተለያዩ አካባቢ የሚኖሩ ነባር ዜጋዎች በቀጥታ ተሰባስበው ያላቸውን ሀይል አሰባስበው የመጡት ወዴት ነው? ወደ ጂፒ ነው። ከዛ በኋላ ግን ያው አጋጣሚ የህግ አቶች እና ማህበረሰቡ ስደተኛው ማህበረሰብ ተባብሮ ለመመለስ በመቻሉ ድኗል። ሁልጊዜም ጥቃት ሰለባው መጤ ላይ የሚሰነዘን ነው። በተለይ እነዚህ በቅርበት ያሉ ስደተኛ ማህበረሰቦች እኛ ላይ ይጠነክራሉ። የእኛ ማህበረሰብ በጣም ብዙ የተጎዳ ነው። በተለይ በዚህ ወቅት ላይ ዜኖፌቢያ አንድ አመት ሆነው ሎክዳውን ከተዘጋበት የስራ ሁኔታ ዝግ ነው። የተለያዩ የክትባት አጋጣሚዎችም የሉም። የሚታመም አለ ስራ ያልሰራ አለ። የቤት ኪራይ ያልከፈለ ውዝፍ የተከማቸበት አለ። ብዙ ችግሮች አሉ። በዚህ ሁኔታ ላይ የተለያዩ ጊዜ ጥቃት ሲፈጠም እነዚህ መጤ ጠልፍ ችግሮች እኛ ጋር መምጣታቸው ያሳዝናል። ሳናደግም ነው እንደገና አሁንም የተዘጋው በመዘጋቱ ምክንያት አብዛኛው ህዝብ አሁንም ተቸግሯል። ከቤቱ አልወጣም። ዛሬ ነው አንዳንድ ሱቆች የተከፈቱት እና በተዘዋዋሪ መንገድ ሁልጊዜም በሚፈጠሩ ችግሮች ምንም ለውጥ የለውም። ሁልጊዜም ለእኛ መጤ ላይ እኛ ላይ ችግር ያገኘ ናቸው። አሁንም የተለየ ነገር የለ። አቶ እስከዳር በእርሶ በኩልስ? አመሰግናለሁ። ሲሆን አቶ ንጉሱ እንዳለው ነው። አብዛኛውን ነገር እሱ ገልጾታል። በፊት ብዙ ጊዜ መጠጠል ትኖች ሲነሱ በዛ ተጠቂ የሆኑ ነበር። አሁን ላይ ግን አቶ ንጉሱ እንዳለው ተለቅ ተለቅ ያሉ ሞሎችን ነው ታርጌት አድርገው ይሄዱት እና እዛ ሱ ደግሞ የእኛ ማህበረሰቦችን ስለነበሩ ተጠቂ ናቸው። ኖር ደግሞ እኛንተ ጉዙ የሚያደርገው ምንድነው እነኛ ትላልቅ ሞሎች ውስጥ ያሉት ትላልቅ ድርጅቶች የራሳቸው ኢንሹራንስ አላቸው። እንዲሁም ደግሞ በደቡብ አፍሪካ መንግስት ሪከቨር የሚያደርጉበት ነገር ይሰራል። ይህኛው ማህበረሰብ ግን ኢንሹራንስ የለውም፣ ተጠቂ ነው የሚሆነው። እና መልሶ ለማንሰራራት ይሄ በአሁኑ ሰዓት የፈጠረበት ኢኮኖሚ ጫና እንዳለ ሆኖ ይሄኛው ሲጨምር በጣም ከፍተኛ ጉዳት ነው እያደረሰው እና

ይሄን ይመስላል እንግዲህ አቶ እስከዳር የኮቪድ አስራ ዘጠኝ ተጽዕኖ የፈጠረው ተጽዕኖ በሱ ላይ እንደገና ይሄ ሲጨመር ከባድ ያደርገዋል ብለዋል። ና እነዛ ተጽዕኖዎች ምንድን ናቸው? ምክንያቱም በደቡብ አፍሪካ ያለው ሁኔታ አብዛኛው የኢትዮጵያ ማህበረሰብ በንግድ ላይ የተመሰረተ ማህበረሰብ ነው እና እነዛ ተጽዕኖዎች በአንድ አመት ውስጥ ምን ነበሩ? በጣም ከፍተኛ ተጽዕኖ ነው የፈጠረው በኛ ላይ ማለት ነው። ምክንያቱ ምንድነው? መንግስት ለዜጎቹ በኮቪድ ችግር የወደሱ ዜጎችን የተለያዩ ፈንድ በማድረግ ግራንት መሰል እንዲሁም ደግሞ ሱቶቹ ቢዝነሳቸው የተዘጋባቸውን ሰራርኝታቸውን በመክፈል የተለያየ ድጋፍ አድርጓል። የዛ ፓኬጅ ተጠቃሚዎች አልነበርም የኛ ማህበረሰብ ማለት ነው እና በራሱ ሲሸረከር የራሱን ለማዳን ሲጥር የነበረ ማህበረሰብ ያለ በሚል እዚህ ቢዝነስ ማህበረሰብ ማለት ነው። ከዚያ አንጻር ከፍተኛ ጉዳት ነው የደረሰበት የሀበሻዊ ማህበረሰብ። ምንም እንኳን የኢኮኖሚው ሁኔታ በዓለም አቀፍ ተጽኖ ነው ሲፈጥርም እኛም ላይ እዚህ ማህበረሰብ የመዛት አቅሙ ቀንሷል። እንዲሁም ደግሞ ምናም ብንሆን የምንሰራበት የስራ ታይም ተገድብም ስለነበረ

ያኔ በልቅዳን በነበረ ሰዓት ከዚህ ተንቀሳቅሶ የራሱ ምግብ መያት የሚያችልበት ስራም ባለመስራት የተነሳ ወደ መቶ አስር የሚሆን ቤተሰብን ምግብ ደሊቨር በማድረግ በግሰናቸው ነው ችግር ጊዜ የሚፈጥረው። እስካሁን ያለውን ሁኔታ ለማየት እንሞክር እና ዛሬ እና ከዛሬ በፊት ባሉት ቀናቶች ውስጥ ምን ይመስላል? የጥቃቱ መጠን ቀንሷል? የመንግስት ጸጥታ አስከባሪዎች ለመቆጣጠር እየሞከሩ ነው? ምን ይመስላል? ስራስ እየሰራችሁ ነው? እስቲ አቶ ንጉሱ ከርሶ ልጀምር። የጆሀንስበርጉን ሁኔታ ይንገሩ። ሁኔታዎች እስከ ዛሬው ቀን ድረስ በጣም ከባድ ነበሩ። ማህበረሰቡ በአጠቃላይ ከቤቷ አልወጣም። በሙሉ ቤቱ ከቶ ነው የተቀረው ሱቆቹን ዘግቶ ነው የተቀመጠው እና የመከላከያ ወይም ደግሞ መንግስት ያው ወታደር የሀገሪቱን ብሔራዊ መከላከያ እንዲወጣ አዟል። ነገር ግን በዚህ በታውን አካባቢ ጂፒ ስትሪት አሁን እንዳልኩ ሻበሻው በብዛት በሚኖርባቸው አካባቢዎች ላይ ለምሳሌ እንደ ዮብል የሚባላለ ሜይፌር የሚባላለ በቤድፎርድ ቪው እዚሁ ኤሊስ ፓርክ እነዚህ ቅርበት ያላቸው አካባቢዎች ላይ በብዛት ስደተኛው የሚኖርበት ስለሆነ ብዙም የተፈጠሩ ጥቃቶች ስላልነበሩ ቤቱ በመቀመጡ ተርፏል። ሱቆቹም አካባቢው ላይ ያሉ ሱቆች በብዛት የተዘረፉ ያሉ፣ ነገር ግን ቅድም እንዳስቀመጥኩት በቅርበት ያሉ አካባቢዎች ላይ ያሉ ተቋማት በሙሉ ሲወድሙ የጸጥታ አካላቶች አልነበሩ። የፖሊስ ኃይሉ ከህዝቡ ብዛት ጋር ተመጣጣኝ ስላልነበረም መመከትም አቅቶት ቆሞ የሚያይበት ሁኔታ ነበር የነበረው እና ብዙ አቅም አልባ የሆኑ ነገሮች ሲፈጠሩ እንዲሁ እዚው አካባቢው ላይ ያለው የታክሲ ማህበረሰብ በተለይ ወንድማችን አሁን እዛ ፕሪቶሪያ ላይ ያለው የታክሲ ማህበር እዚህ ጆሃንስበርግ ካለው የታክሲ ማህበሮች ጋር በመተባበር ያላቸውን ኃይል በሙሉ ይዘው የህግ አካላቶችን ለመደገፍ እነሱ መግለጫ አውጥተው ታውኑን የማስከበር እነዚህ ሞሎችን የማስከበር ስራ ባይሰሩ ኖሮ ዛሬ እንደውም እንከፍታለን ብለን አልገመትም ነበር። ማንኛውም በጣም በሚያሳዝን ሁኔታ ከሌላ አካል የመጣ ለጊዜ የሚንቀሳቀስ አካል የለም። ነገር ግን እንዲሁ ከመዝጋት ማህበረሰቡ ወጥቶ ሱቆቹ ላይ እንዲቀመጥ አንዳንድ መረጃዎችን በመስጠት አገልግሎት ሰጥተነዋል። ያም ወጥቶ ሱቆቹን የመክፈት ሁኔታዎች እና ወደ ቤቱ የመመለስ ሁኔታ ዛሬ ታይቷል። ነገም በተመሳሳይ የሚቀጥል ይሆናል ብዬ እምነት አለኝ። ምክንያቱም የፀጥታ ሁኔታ ዛሬ በመላው ሀገሪቱ የሀገሪቱ ፕሬዚዳንትም እየዞረ አንዳንድ አካባቢዎችን የሚጎበኝበት ሁኔታን እየተመለከትን ስለሆነ ዛሬ ያለው ሁኔታ ሻል ያለ ይሆናል ብዬ አስባለሁ። ነገር ግን የመከላከል ስራ ሲሰራ በጣም በጣም የተዳከመ ሁኔታ ነው የታየው። ፖሊስ በተለይ የመከላከል ስራ አልሰራም ብዬ ነው የሚገምተው። ተመጣጣኝም አልነበረም የህዝቡ ብዛትና የፖሊሱ ኃይል መከላከያ መጀመሪያ ሺህ አምስት መቶ ብቻ ነበር የተመደበው። ይህን ያህል ከፍተኛ ጉዳት ሲደረግ ሺህ አምስት መቶ ብቻ መከላከያ በመመደቡ ቅሬታዎች በመሰንዘራቸው እንደገና ተጨማሪ ሀያ አምስት ሺህ መከላከያ ኃይል ወጥቶ ነው ዛሬ ትናንትናና ዛሬ መረጋጋት የታየው፣ እና ይህን ይመስላል። አቶ እስከዳር በእናንተ በኩል ያለው የዛሬውን ሁኔታ ያስረዱን እና በዛውም እናጠቃለን። ሰራዊት አመሰግናለን። ሲሆን በእኛ በኩል ያለው ምንድን ነው ከትላንትና ጀምሮ ንኮች ተከፍተው ነው ወዳሉት በከፊል ነበረ ትላንትና ተከፍቶ ነበረ። ያም የሆነው የሳልፊ አሶሲዬሽኖች እና የፖሊስ ጠጣ አካላቶች እየዞሩ ክፈቱ፣ እኛ ያጠገማችነን ማህበረሰቡ ይከላከላችኋል በሚል ለማደፋፈር ኢትዮጵያ ሚስቶች የሚከፈን ውለን ነበረ። ትላንትና ግን የማምሻው ሁኔታ አስተማመን ስላልነበረ ከዚህ በፊት ተጠቅመን ነበር። ናቸው የጠጥ አካላቶች የፖሊሱን ሜትሮ፣ እንዲሁም የግል ሴኪሪቲዎችን ጠናከር ተቀጣሪ ጋራ ማለት ነው ያጠናክረን ነበር ያደርነው ትናንትና። ዛሬ ደግሞ በአብዛኛው የግል በሚቻል ሁኔታ ሱቆች ተከፍተው ነው የዋሉት። የታክሲ አሶሽንስና የፖሊስ አካላት እየዞሩ ህብረተሰቡን ማበረታታት አይዛቸው ተጎናችነን የሚለውን ዛሬ ቀጥለው ያሉት። በጣም አመሰግናለሁ። አቶ ንጉሱ ተመስገን ከጆሀንስበርግ የኢትዮጵያውያን ኮሚኒቲ የቦርድ አባል አቶ እስከዳር መልሰው ደግሞ ከፕሪቶሪያ የሀበሻ ኮሚኒቲ ወክላችሁ በዛ ያለውን የኢትዮጵያውያን አሁን ያሉበትን ሁኔታ መረጃ ስለሰጣችሁን በአሜሪካ ድምጽ አድማጮች ስም እናመሰግናለን። እናመሰግናለን ባ